ከዛሬ አስር ወራት በፊት ከቀያቸው ተፈናቅለው በደቡብ ክልል የተለያዩ አካባቢዎች ተጠልለው የሚገኙ ነዋሪዎች በቆይታቸው ከሚመለከታቸው አካላት የዕለት ደራሽ ድጋፍ እየተደረገላቸው እንዳልሆነ ተናግረዋል። በተለይም በአማሮ፣ በቡርጂ፣ በጌዲዮ፣ በከንባታ ጠምባሮ፣ በመስቃንና በማረቆ አካባቢዎች የሚገኙ ተፈናቃዮች ከሚመለከታቸው አካል ማግኘት የነበረባቸውን ድጋፍ ባለማግኘታቸው ከነ ቤተሰቦቻቸው ለተለያዩ ማኅበራዊ ችግሮች መዳረጋቸውን ተናግረዋል። ከሁለት ወራት በፊት ከከፋ ዞን ደቻ ጋዜጣ ወረዳ ተፈናቅለው በከንባታ ጠንባሮ ዞን እንደሚገኙ የሚናገሩት ዴቢሳ ሀዳሮና ማርቆስ ጫቂሶም እስካሁን ጠብቆ ከሚለው የተስፋ ቃል በስተቀር ምንም አይነት መፍትሄ ለማግኘታቸውን ነው ለዲደብልዩ የገለጹት። ደረጃ መጠለያም ምግብም አልባሳትም ችግር ውስጥ ነው ያለ ነው። አጠቃላይ ምንም አይነት አዲስ ድጋፍ የተደረገልን ነገር የለም። አሁን ለመንግስት የሚያስተላልፈው የዚህ ህዝብ ህይወት መንግስት እንድታደግ በመጀመሪያ በህይወት እንዲቆይ ምግብ መጠለያና አልባሳት መንግስት እንዲደጉምለት እስካሁን ድረስ ምንም የመጠላ ሁኔታ የተመቻቸ ነገር ማለት ገሮም እኛ ነው እየድን እየተናገር ምንድን ነው ምን ሆነው ምንድን ነው ምንሰራው ምን እንሆን እኛ ሰርተን ነው የማሰናው ያለንን ንብረት ሌለን ነው የማሰናው ምንድን ነው የሚሻላል ስል ከረጋጉ ከፋዞንም እየጠየቅን ነው። መልሰንም እናቋቁማለን እያሉ ነው። እስካሁን ድረስ በምላሽ ምንም ያገኘነው ነገር የለም። የደቡብ ክልልን ከሚያዋስነው የኦሮሚያ ጉጂዞን በመፈናቀል በቡርጂ ወረዳ ተጠልለን እንገኛለን ያሉ ሌሎች ተፈናቃዮች በበኩላቸው በድጋፍ እጦት ምክንያት በተመሳሳይ ችግር ውስጥ እንደሚገኙ ገልጸዋል። ሺህ አንድ መቶ ሰላሳ ሁለት ነን። አሁን ሰሞኑን ከተፈናቀሉት ውጪ ማለት ነው። ከነዛ ውስጥ ስድስት መቶ ሀያ ስድስቱን ብቻ ነው መንግስት ልረዳ ነው የቻለው እሱም ስርዓቱንና ወቅቱን ጠብቆ አይደለም። ግርላይ ነ ነው፣ ምንም ነገር የለም። ነፍሰ ጡሮች፣ ወላድ እናቶች፣ አዛውንትና ትላልቅ አረጋውያን በጣም ጉዳት ላይ ናቸው ያሉ በወረዳውም አቀንበላይ ነው የወረዳው መነግሪ ነገር የለም እኛም ያው ከነሱም ለየታሌ ነገር ብዙ የምናገርለምና እስካሁን እዚህ ተጠልለን የምንበላ የምንጠጣ ራሱ የለን። በዚህ ላይ ደግሞ ነገሩ ይበርዳል ስንል እልባት ያገኛል ስንል ይኸው እየባሰበት ነው። ዲደብሊው በተፈናቃዮቹ ቅሬታ ዙሪያ ያነጋገራቸው የክልሉ የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ አበራ ዊላ በበኩላቸው በክልሉ የተለያዩ አካባቢዎች ተፈናቅለው ለሚገኙ ዜጎች የዕለት ደራሽ ድጋፍ እየተደረገ ይገኛል ብለዋል። በተለይም ባለፉት ስድስት ወራት በሪፖርት መዘግየትና በመንገድ መዘጋት ምክንያቶች አልፎ አልፎ ከሚያ ጋጥመው የቀናት መዘግየት በስተቀር የድጋፍ ስራው በተያዘ እቅድ መሰረት እየተከናወነ እንደሚገኝ ተናግረዋል። በአጠቃላይ በክልሉ ከክልሉ ክምችት ብቻ ከ19356 ኩንታል በላይ እህል በዚህ ባለፉት ስድስት ወራት ብቻ የተሰራጨበት ጥራጥሬ ከ2000 ኩንታል በላይ የምግብ ዘይት ወደ 970 ኩንታል አልሚ ምግብ ከ2400 ኩንታል የተሰራጨበትን ሂደት ማየት ይቻላል። በጌዲዮ በአማሮና በቡርጂ የሚገኙ ተፈናቃዮችን ወደ ቀድሞ አካባቢያቸው ለመመለስ ያጋጠማቸውን የጸጥታ ችግር ለመቅረፍ ክልሉ ከፌዴራሉ የሰላም ሚኒስቴርና ከኦሮሚያ ክልል መንግሥት ጋር በጥምረት እየሠራ እንደሚገኝ ገልጸዋል። ገደ አካባቢ ላይ ከምዕራብ ጉጂና ምስራቅ ጉጂ ዞኖች ጋር ቅንጅታዊ ስራን በሚጠይቁ ስራዎች ዙሪያ ላይ ከሰላም ሚኒስቴር ጋር በቅንጅት የጋራ እቅድ አቅዶ እነዚህንም ሰዎች ቀደም ሲል ለረዥም አመታት አብሮ የኖሩ ነበሩ ሰዎች እንዲፈናቀሉ ተዋና የሆኑትን በዛም በዚህም በሁለቱም ሳይድ ማለት ነው እንዲጠየቁ በማድረግ መጨረሻ ላይ እነዚያንም ሰዎች በዚህ የበጀት አመቱ ከመጠናቀቁ በፊት እንዲመለሱ የማድረግ ስራ እየተሰራ በደቡብ ክልል ከባለፈው ዓመት ማብቂያ አንስቶ ተከስተው በነበሩ የጎሳ ግጭቶች አንድ ሚሊዮን የሚጠጉ ነዋሪዎች ከመኖሪያ ቀያቸው መፈናቀላቸው ይታወሳል። መንግስት አብዛኞቹን ተፈናቃዮች ወደ ቀድሞ አካባቢያቸው የመመለስ ስራ እያከናወነ ቢገኝም አሁንም ከ220 በላይ ዜጎች ከቀያቸው ተሰደው እንደሚገኙ ከክልሉ የአደጋ ስጋት ስራ አመራር ኮሚሽን የተገኘው መረጃ ያመለክታል። ለዲደብሊው ዘገባ ሸዋንግዛወጋየው ሐዋሳ።